Agriña Report America ለኢትዮጵያ የጤና ዘርፍ የሚውል ከአንድ ቢሊዮን ዶላር በላይ የገንዘብ ድጋፍ ልታደርግ ነው የገንዘብ ድጋፉ በዋናነት የወባ የኤች አይ ቪ ና የቲቪ በሽታዎችን ለመከላከል እንደዚሁም የእናቶች ና የህጻናትን ጤና ለመጠበቅ ይውላል ተብሏል የዩናይትድ ስቴትስ የገንዘብ ድጋፍ በኢትዮጵያና ና አሜሪካ መካከል ስምምነት የተደረሰበት የጤና ትብብር ማዕቀፍ ነው ተብሏል ለአምስት ዓመታት የሚቆየው የዚህ ትብብር የመግባቢያ ሰነድ ይፋዊ የፊርማ ስነስርዓት ማክሰኞ ታህሳስ 14 8 ዓመተ ምህረት ተካሂዷል። በገንዘብ ሚኒስቴር ዋና መስሪያ ቤት በተካሄደው በዚህ ስነ ስርዓት የአሜሪካ መንግስትን በመወከል ፊርማቸውን ያኖሩት በኢትዮጵያ የአሜሪካ አምባሳደር የሆኑት እርቪን ማሲንጋ ሲሆኑ በኢትዮጵያ በኩል ደግሞ የገንዘብ ሚኒስትሩ አህመድ ሺዴ እና የጤና ሚኒስትሯ ዶክተር መቅደስ ዳባ ናቸው። የኢትዮጵያን የጤና ስርዓት የማሻሻል ዓላማ ያለው ነው የተባለው ይህ የሁለቱ ሀገራት የመግባቢያ ስምምነት የ1.466 ቢሊዮን ዶላር ኢንቨስትመንት የሚጠይቅ ነው ተብሏል። ከዚህ ውስጥ አሜሪካ አንድ ቢሊዮን ዶላሩን የምታቀርብ ሲሆን ቀሪው ወደ 450 ሚሊዮን የሚጠጋ ዶላሩ ደግሞ በኢትዮጵያ መንግስት የሚሸፈን እንደሆነ ተገልጿል። የኢትዮጵያ ንግድ ባንክ ለኢትዮጵያ አየር መንገድ ሰራተኞች መኖሪያ ቤቶች ግንባታ የሚውል የ27.8 ቢሊዮን ብር ብድር ፈቀድም። ባንኩና አየር መንገዱ የብድር ስምምነቱን ተፈራርመዋል። የአየር መንገዱ ሁለተኛ ዙር የሰራተኞች የመኖሪያ ቤት ግንባታ 5000 ሰራተኞችን ተጠቃሚ እንደሚያደርግ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው ተናግረዋል። አየር መንገዱ በጠቅላላው ለ20 ሺህ ሰራተኞች መኖሪያ ቤቶችን ለመገንባት ያቀደ ሲሆን በመጀመሪያው ዙር የቤት ግንባታ 1200 ያህል የተቋሙ ሰራተኞች ተጠቃሚ ሆነዋል። የኢትዮጵያ አየር መንገድ የመኖሪያ ቤት ግንባታ ፕሮግራሙ የሰራተኞችን ምቾት ለመጠበቅና ከስራ የሚለቁ ሰራተኞችን ቁጥር ለመቀነስ እንደሚረዳው እምነቱ መሆኑን ዋና ስራ አስፈጻሚው ተናግረዋል። ኢትዮ ቴሌኮምን ና ሳፋሪኮምን ለመደገፍ ተስማምተናል ላሉ የኬንያው ፕሬዚደንት ዊሊያም ሩቶ የኬንያ ና የኢትዮጵያ መንግስት የኢትዮ ቴሌኮምን ና ሳፋሪኮምን በጋራ ለመደገፍ መስማማታቸውን ለአንድ ቀን ይፋዊ የስራ ጉብኝት ወደ ኢትዮጵያ መጥተው የነበሩት የኬንያው ፕሬዚደንት ዊሊያም ሩቶ ተናግረዋል። የአፍሪካ ቀንድ ሰላም ና ጸጥታ እንዲሻሻል ኬንያ ና ኢትዮጵያ የሚያደርጉትን ትብብር አጠናክረው ይቀጥላሉ ያሉት ፕሬዚዳንት ሩቶም ለጠንካራ ኢኮኖሚያዊ ትስስር፣ ዲጂታል እድገት ና የጋራ ብልጽግ ና ባለን የጋራ ርዕይ መሰረት ለቀጠናው መረጋጋት ለንግግር ና ለአፍሪካዊ መፍትሄዎች ያለንን የጋራ ቁርጠኝነት በድጋሚ ያረጋግጠናል ብለዋል። በጉብኝታቸውም ከጠቅላይ ሚኒስትር አብይ አህመድ ጋር ፍሬያማ ውይይት ማድረጋቸውን የጠቆሙት ፕሬዚዳንት ዊሊያም ሩቶም ሁለቱ መሪዎች ከተነጋገሩባቸው ቁልፍ ጉዳዮች መካከል መካከል አንደኛው የኢትዮ ቴሌኮምንና ሳፋሪኮምን በጋራ ለመደገፍ መስማማታቸው መሆኑን አመልክተዋል። ሁለቱ ተቋማት በቀጠናዊ ገበያ ውስጥ ያሉትን ስትራቴጂካዊ የጋራ ኢንቨስትመንቶች በአግባቡ ለመጠቀም ወሳኝ ፋይዳ ላቸው ያሉት ፕሬዚዳንቱ፣ በመሆኑም ኢትዮ ቴሌኮም ና ሳፋሪኮም ከኬንያ ና ከኢትዮጵያ መንግስታት ሙሉ ድጋፍ በሚያገኙባቸው ጉዳዮች ላይ መስማማታቸውን በማህበራዊ መገናኛ ዘዴዎቻቸው ገልጸዋል። ጠቅላይ ሚኒስትር አብይ በበኩላቸው በውይይታችን የሁለት ሰትዮች ግንኙነታችን በሚጠናከርበት ሁኔታ ላይ እንደዚሁም በአፍሪካ ቀንድ ሰላምና ጸጥታ ጉዳዮች ላይ ሀሳብ የተለዋወጥን ሲሆን ይህም በሰላምና መረጋጋት ንግግር ብሎም በአፍሪካ መር መፍትሄዎች ላይ ያለንን የወል ጽኑ አቋም የሚያሳይ ነበር ሲሉ በማህበራዊ ትስስር ገጾቻቸው አስታውቀዋል። የልብስ ስፌት ፋብሪካዎች የአገልግሎት ሰጭነን በሚል ምክንያት ከኤክሳይዝ ታክስ ነጻ መሆን እንደማይችሉ የገቢዎች ሚኒስቴር አስታወቀም። ሚኒስቴር መስሪያ ቤቱ ይህንን ያስታወቀው በልብስ ስፌት አገልግሎት ላይ የሚጣለውን የኤክሳይዝ ታክስ አከፋፈል በተመለከተ በሰጠው አዲስ ማብራሪያ ነው። ይህ ውሳኔ በዘርፉ ሊሰበሰብ የሚገባውን የታክስ ገቢ በአግባቡ ለመሰብሰብና አሰራሩን ግልጽ ለማድረግ ያለመ ነው ያለው ሚኒስቴሩ ይህ ማብራሪያ የወጣው የገንዘብ ሚኒስቴር በድጋሚ ግልጽ የሆነ ማብራሪያ እንዲሰጥ የሚሰጥበት በተጠየቀው መሰረት መሆኑንም ጠቅሷል። በመሆኑም በተሻሻለ ኤክሳይዝ ታክስ አዋጅ መሰረት በኤችኤስ ኮድ 50.07 እስከ 63.04 የተመደቡ የጨርቃ ጨርቅና የተሰፉ ልብሶች ምርቶች የኤክሳይዝ ታክስ የሚጣልባቸው በመሆኑ የኢንቨስትመንትና የንግድ ፈቃድ ያላቸው የልብስ ስፌት ፋብሪካዎች ግዴታቸውን እንዲወጡ አዟል። በአዲስ አበባ ሲጠበቅ የነበረው መስማት ለተሳናቸው ዜጎች የመንጃ ፈቃድ ስልጠና መሰጠት ተጀመረም። የአዲስ አበባ አሽከርካሪና ተሽከርካሪ ባለስልጣን መስማት ለተሳናቸው ዜጎች የማሽከርከር ስልጠና አስጀምሯል። ይህ ባለስልጣኑ ዋና ስራ አስኪያጅ ኢንጂነር ደሳላኝ ተረፈ እንዳሉት የረጅም ጊዜ አገልግሎት ፍትሐዊነት ጥያቄዎችን ለመመለስ በመልካም አስተዳደር እቅዳችን ይዘነው ነበር። አሁን ይኸው አስጀምረነዋል ብለዋል። ሰልጣኞቹም የማሽከርከር ፈቃድ እንዲሰጣቸው ለረጅም ሲ ሲጠይቁ መቆየታቸው ይታወሳል። ባንኮች ከጡረታ መዋጮ የአገልግሎት ክፍያ በሚል መቁረጥ አይችሉም፣ አለ የግል ድርጅት ሰራተኞች የማህበራዊ ዋስትና አስተዳደር። አንዳንድ ባንኮች የጡረታ ክፍያ ለተጠቃሚዎች ሲከፍሉ የአገልግሎት ክፍያ በሚል እንደሚቆርጡ መነገሩ ይታወሳል። የአገልግሎት ክፍያውን እየቆረጡ ያሉት ብሔራዊ ባንክ መመሪያ አውጥቷል በሚል እንደሆነም ተጠቅሷል። በ2014 የወጣው የጡረታ አዋጅ ግን ከጡረታ መዋጮ ገንዘብ ላይ ቀንሶ ለአገልግሎት ክፍያ ለገንዘብ ማስተላለ ለፊያ እና ወዘተ በሚል መጠቀም እንደማይቻል ይደነግጋልም ሲል አስታውቋል። ብሔራዊ ባንክ አወጣው የተባለው መመሪያ ግን ከአዋጁ በላይ ሊሆን ስለማይችል ተግባሩ ሊቆም ይገባል ሲል የአስተዳደሩ የህግ ጉዳዮች ዳይሬክቶሬት አስታውቋል። በአዲስ አበባ ከሌብነት ጋር በተያያዘ 179 አመራሮች ላይ እርምጃ ወስጃለሁ አለ። የከተማዋ ገቢዎች ቢሮም የአዲስ አበባ ገቢዎች ቢሮ ባለፉት አምስት ወራት ውስጥ ለግብር ከፋዮች ተገቢውን አገልግሎት ባለመስጠትና ኃላፊነታቸውን በአግባቡ ባልተወጡ 179 አመራሮችና ባለሙያዎች ላይ ጠንካራ የዲሲፕሊን እርምጃ ወስጃለሁ ብሏል። ቢሮ ሰሞኑን በአካሄደው ግምገማ እርምጃ የተወሰደባቸው ከአገልግሎት አሰጣት ከስነ ምግባር ጉድለት እንደዚሁም ከሌብነትና ብልሹ ሞራር ጋር በተገመገሙ ሰራተኞች ላይ እንደሆነ ተገልጿል። የቢሮው የሞደርናይዜሽን ዘርፍ ምክትል ኃላፊ አቶ መሐመድ አብዱ ራህማን እንደገለጹት ከዋናው መስሪያ ቤት ጀምሮ በሁሉም ቅርንጫፎችና ወረዳዎች በሰርቬላንስ ካሜራ በምስለ ተገልጋይና በእቅድ አፈጻጸም ጥብቅ ክትትል ሲደረግ መቆየቱን ገልጸዋል። በዚህም መሰረት ኃላፊነታቸውን በአግባቡ አልተወጡም የተባሉ ሀያ አመራሮችና አንድ መቶ ሀምሳ ዘጠኝ ሰራተኞች ላይ እርምጃው መወሰዱን ገልጸዋል። Hagarinya report